The Voice of America. የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ለሁለተኛ ጊዜ የሪፐብሊካን ፓርቲው ምክትል ፕሬዚደንት እጩ ሆነው መሰየማቸውን የተቀበሉበትን ንግግር ትናንት ምሽት ላይ አሰምተዋል። በአብዛኛው በርቀት በኢንተርኔት በተካሄደው የሪፐብሊካን ፓርቲው ጠቅላላ ጉባኤ ሶስተኛ ምሽት ላይ ነው የፔንስ ንግግር የተሰማው። ፔንስ በብዙ የአሜሪካ ከተሞች ውስጥ እየታየ ባለው አለመረጋጋት ውስጥ ደጋፊዎቻቸውን የሚያነቃቃና የዴሞክራቲክ ፓርቲ ተቀናቃኞቻቸውን በተመለከተ የሚያስጠነቅቅ ንግግር አሰምተዋል። ማይክ ኦሱሊቫን ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። ማይክ ፔንስ ንግግራቸውን ያሰሙት የ1814 ታሪካዊ ጦርነት ከሚታወስበትና በሜሪላንድ ቦልቲሞር ከተማ ከሚገኘው ከፎርት ሄንሪ ሆነው ነው። So with gratitude for the confidence President Donald Trump has placed in me. ፕሬዚደንት ትራምፕ ላሳደሩብኝ እምነት ምስጋናዬን እያቀረብኩ በሪፐብሊካን ፓርቲያችን ድጋፍ ከእግዚአብሔር ክብር ጋር የዩናይትድ ስቴትስ ምክትል ፕሬዚደንት እጩ ሁኝ እንዲወዳደርና እንዳገለግል መሰየሜን በይፋ የተቀበልኩ መሆኑን አረጋግጥላችኋለሁ። ግዳጃቸውን በግንባር ሆነው እየተወጡ በተለይም ከፖሊሶች ቁጥጥር ስር እያሉ በተገደሉ ጥቁር አሜሪካውያን ግድያ ከተቆጡ የአመፅ ሰልፈኞች ጋር በሚፈጠረው ግብግብ ከፊት ሆነው የተጋፈጡ ጸጥታ አስከባሪዎችንም የሚያጀግኑ ንግግ ችግሮች ተደምጠዋል። የሳውዝ ዳኮታ ገዢ ክርስቲና ናኦም እንዲህ ብለዋል። አመፁ ከቁጥጥር ውጭ ሆኗል። ዝርፊያው፣ ቀውሱና ውድመቱ ተስፋፍቷል። ይህ ጉዳይ በምሽቱ ተደጋግሞ የተሰማ ጉዳይ ሆኗል። የቴነሲዋ ሴኔተር ማርሻ ብላክበርን በዚህ ዙሪያ ተናግረዋል። የምናገረው ስለ ጀግኖቹ ሕግ አስከባሪዎቻችንና ታጣቂዎቹ ጸጥታ አስከባሪ ኃይሎቻችን ነው። ግራውን መንገድ የሚከተሉ ፖለቲከኞች እነዚህን ወገኖች ወደ ጨካኝ ኃይላት ሊቀይሯቸው ይሞክራሉ። ትችቶቹ የዲሞክራቲክ ፓርቲ እጩዎች ጆ ባይደን እና ከመላ ሀሪስ ላይ ያነጣጠሩ ነበሩ። የትራምፕ ደጋፊ የሆኑና ማይክል መኬል የሚባሉ የቀድሞ የፖሊስ ባልደረባ ትራምፕ ለችግሮች መፍትሄ የሚሹ ናቸው ብለዋቸዋል። ፕሬዚደንት ትራምፕ ለፖሊሶች አስፈላጊውንና የጎደለውን ነገር ሁሉ በማሟላት ግንኙነትን ማዳበርና ያለምንም ቀውስና ጉዳት ግጭቶችን ማስወገድ የሚችሉበትን አገር አቀፍ ደረጃዎችን የጠበቀ ስልጠና ለመስጠት የሚደረገውን ጥረት ይደግፋሉ። ጆ ባይደን ፖሊሶችን በጀት መንፈግ የሚለውን ሐሳብ እንደማይደግፉ ያስታወቁ ሲሆን ለማህበረሰብ ፖሊሶችና የአእምሮ ሕመም ዙሪያ ለሚሰሩ የጤና ባለሙያዎች ተጨማሪ በጀት መስጠት እንደሚፈልጉ ተናግረዋል። እንዲህ ብለው ነበር። የፖሊሱን ኃይል በጀት መንፈግ አንፈልግም። እኔ እንደሚመስለኝ እንዲያውም ብዙ እርዳታና ድጋፍ ይፈልጋሉ። ታዲያ ግልጽ መሆን ያለበት ነገር ቢኖር ይህ የሚደረገው ማህበረሰቡንና የአካባቢውን ሰው ሁሉ ደህንነት ለመጠበቅ ነው። በጉባኤው ላይ ትራምፕን መደገፍ የሚፈልጉ የሰራዊቱ የቀድሞ አባላት ታሪካቸውን አውግተዋል። የቻይና ዝርያ ያላቸው ቸንጓንጉቼን ባይደንን የቻይና ኮሚኒስት ፓርቲን ለማስደሰት ይጥራሉ ሲሉ ተችተዋቸዋል። እንደ ቀደመው ምሽት ሁሉ ከትራምፕ ቤተሰብ አባላትም የመጡ የትራምፕ ልጅ ባለቤት የሆኑት ላራ ነበሩ። የትምህርት ቤት መምህር የሆኑት የማይክ ፔንስ ባለቤት ካረን ፔንስም ሌላዋ ተናጋሪ ነበሩ። ማይክ ፔንስ ሪፐብሊካን ፓርቲ የተስፋ መልእክት አለው በማለት የዲሞክራቲክ ባይደንን እንደሚከተለው ነቅፈዋል። ጆ ባይደን በጨለማው ወቅት ውስጥ የኖረ መሆኑን ተናግረዋል። ፕሬዚደንት ትራምፕ ግን እንዳሉት ባይደን የጨለመባት አሜሪካን የሚመለከት ሲሆን፣ እኛ ግን የአሜሪካን ታላቅነት ነው የምንመለከተው። ትራምፕ በዛሬው የሐሙስ ምሽት የመጨረሻውን የሪፐብሊካን ፓርቲ ጠቅላላ ጉባኤ መድረክ ይቆጣጠሩታል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ።